ከተጠበቀው ጊዜ በላይ ሲንከባለል የቆየው የአቶ በቀለ ገርባ የዋስትና መብት ጥያቄ ችሎቱ ውድቅ ለማድረግ የቻለው አቃቤ ሕግ ውጭ ካሉ ድርጅቶች ጋር ግንኙነት ያደርጋሉ፣ ከእስር ከወጡ ያለፈው ድርጊታቸው ይቀጥላሉ የሚለውን ሐሳብ በመቀበል ነበረ። ከችሎቱ መልስ የተከሳሽ ጠበቃ ከሆኑት አንዱ አቶ አብዱል ጀባር ሁሴን ገመዳን አነጋግረናቸው ነበረ። እኛ እንግዲህ እንደ ሕግ ባለሙያ አንደኛ ነገር ይሄ ከውጭ ያሉ ድርጅቶች እና ግለሰቦች ጋር የተባለው በብይኑ ጊዜ ፍርድ ቤቱ ይህን አሳምሮ ከሽብር ወንጀል ስር እሳቸውን ሲያወጣቸው አንቀጹን ሲቀይር ራሱ በደንብ ብሎታል። አቶ በቀለ ከዚህ ግለሰብ ጋር ከዚህ ኦነግ አባል የሆነ ወይ አመራር የሆነ ግለሰብ ጋር ተገናኝተዋል ተብሎ በማስረጃ የተረጋገጠ ነገር ባለመኖሩ፣ እሱ ብቻ አይደለም ሄዶ አሜሪካን ሀገር ንግግር ያደረጉት ኦሳ የሚባል ድርጅት የኦነግ ድርጅት ስለመሆኑ በማስረጃ ስላልተረጋገጠ የሽብር ወንጀል ውስጥ አንቀጽ ሊገባ ስለማይችል ወደ መደበኛው የወንጀል ሕግ አንቀጽ የቀየረውን በዚህ ምክንያት ነው። ይህንን ጉዳይ ነው እንግዲህ መልሰው ዛሬ ለዋስትናም ፍርድ ቤቱ የተጠቀመበት። ሁለተኛው ነጥብ እንግዲህ አንድ ሰው የጀርባ ባህሪው ነው የሚጠናው። እሳቸው ከዚህ በፊት ታስረውም ተፈተዋል። ታስሮ ተፈተው ውጭ ሀገር ሄደውም ተመልሰዋል። ይህም ፍርድ ቤቱም ዛሬ አይተዋል። እንግዲህ ይሄ ሰው ከተፈቱ በኋላ ወደ ወንጀል ሊያስገባቸው ይችላል የሚል በኋላ እንደዚህ እንዲዘረዘር የተደረገ ማስረጃ ፍርድ ቤቱ በድፍኑ ነው። እንግዲህ ይሄ አቃቤ ሕግ ያነሳውን ሀሳብ ፍርድ ቤቱ አምኖበታል በሚል ነው የዋስትና ጥያቄያቸውን ውድቅ ያደረገው። ወደ ጠቅላይ ፍርድ ቤት ይግባኝ ለመውሰድ ወስነናል። ችሎቱ ውሳኔውን ካስተላለፈ በኋላ አቶ በቀለ ገርባ በሰጡት አስተያየት ክሱ ሲጀመር በሰጠነው የመጀመሪያ ደረጃ መቃወሚያ ጉዳዩ በኦሮሚያ ክልል የተፈጸመ በመሆኑ እዛው መታየት አለበት፣ አልበለዚያ ከዚህ ፍርድ ቤት ፍትህ አንጠብቅም ብለን ነበረ። የሆነውም ይኸው ነው። ፍርድ ቤት ከምንመላለስ ውሳኔው ወስናችሁ ወደ ማረሚያ ቤት ላኩልን ያልነውም ከዚህ ችሎት ፍትህ ስለማንጠብቅ ነበረ። በውሳኔው ብዙም አልተገረምኩም የጠበቅኩት ነበረና፣ እዚህ ችሎት የምመላለሰው የፍትህ ስርዓቱ ምን እንደሚመስል ህዝቡና የዓለም አቀፍ ማህበረሰብ እንዲያቀው ለማድረግ ነበር። በዚህ በኩል ተሳክቶልኛል፣ ደስተኛ ነኝ ብለዋል። በሌላ ዜና የቀድሞ የአዲስ አበባ መንገዶች ባለስልጣን ኢንጂነር ፈቃድ ኃይል የሚገኝባቸው የመስሪያ ቤቱ ተጠርጣሪዎችና የስኳር ኮርፖሬሽን ተጠርጣሪዎች ላይ ፖሊስ የጠየቀውን ተጨማሪ የ14 ቀናት የምርመራ ጊዜ የፌዴራል ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት ፈቅዷል። ፖሊስ በሁሉም ተጠርጣሪዎች ላይ ባለፈው የ14 ቀናት የጊዜ ቀጠሮ ውስጥ የሰራውንና ቀር ያለውን የምርመራ ተግባራት በመዘርዘር ተጨማሪ ጊዜ እንዲሰጠው ጠይቋል። የተከሳሽ ጠበቆች በበኩላቸው ባለፈው የተሰጠው የጊዜ ቀጠሮ ከበቂ በላይ ነው፣ የዋስትና መብታቸው ተጠብቆ ጉዳያቸው ውጭ ሆነው ይከታተሉ ሲሉ ለችሎቱ አመልክቷል። አብዛኛዎቹ ጠበቆች ፖሊስ እኛንም እንደ ግብረ አበሮች በመፈረጅ ሰብዓዊ ክብራችን በሚነካ መልኩ ከደንበኞቻችን ጋር እንዳንገናኝ አድርጎናል በማለት ለፍርድ ቤቱ አቤት ብሏል። በተለይ አንዱ ጠበቃ በስሜት እንደተናገሩት ትላንት ችሎቱ ካበቃ በኋላ እዛው ችሎቱ አዳራሽ ውስጥ ደንበኛቸውን ለማግኘት ሲሞክሩ በፖሊስ ተገፍትረው መውደቃቸውን ገልጸዋል። የመሃል ዳኛው የገፈተሮት ማን ነው አሉ። ወደ ኋላ ዞር ሲሉ መገናኛ ሬዲዮ ከያዙ አንድ ባለማዕረግ ፖሊስ ተፋጠጡ። በድፍረት እኒሁና ብለው ወደ እሳቸው ሲያመለክቱ የችሎቱ ታዳሚ በችሎት ባልተለመደ መልኩ አዳራሹን በጭብጨባ አናውጦታል። የመሀል ዳኛው በበኩላቸው ቅሬታው በጽሑፍ እንዲቀርብ ካዘዙ በኋላ ታዳሚው በስሜት የሚሰጥ ፍትህ ስለሌለ የፍትህ ስርዓቱን እንድታግዙ ይጠበቃል። ካልሆነ ግን ችሎት የመከታተል መብታችሁን እነፍጋለሁ ሲሉ ታዳሚውን አስጠንቅቋል። ፍርድ ቤቱ ግራና ቀኙን ተመልክቶ ፖሊስ ያቀረበውን የተጨማሪ 14 ቀናት ጊዜ ቀጠሮ ተቀብለዋል። የዋስትና ጥያቄያቸውንም ውድቅ አድርጓል። ለዶይቸ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ke Adis Ababam.